የወጣቶች አለም ፋንታ ማየት ያለምወርቅና ሌሎች ሁለት ሴቶች ጦርነት ያስተዋወቃቸው የጋይንት ወረዳ ነዋሪዎች ናቸው ይኖሩበት ከነበረው የደቡብ ጎንደር ወረዳ ተፈናቅለው በአሁኑ ሰዓት በአንዲት ገጠራማ መንደር ውስጥ ይገኛሉ ይህም የትግራይ ታጣቂዎች ጥቃትና ዘረፋን ሸሸት ነው ትላለች በቅርቡ ሴት ልጅ የተገላገለችው ፋንታ አላሰብነው ሁኔታ ነው። እኛም ከቤታችን እወጣለን ብለን አላሰብነውም። ለዕለት ቀለብ ክረምት ነው። አሁን በእኛ ሰዓት ክረምት ነው። ነሐሴ ወራት ነው። ይሄ ችግርም የመጣው ደግሞ ነሐሴ ሰባት ነው። አርማጭሆ እንትና ያው ጮሆ መድኃኔዓለም የሚባል ቦታ ነው፣ ጋይንት ውስጥ ማለት ነው። ቤተክርስቲያኗም ተምታድሳውን በይሰሞን ቤተክርስቲያን የለም። ወደ ጋሳኝም እንደዚሁ መድሃኔ ዓለም የሚባለው ቤተ ተክርስቲያን ተመቷል። እሱም ከጥቅም ውጭ ነው። የሰው ልጅ የሚባል አጠቃላይ የለም። በተለይ ወንድ ልጅ ወንድ ልጅ በተለይ የለም። ለቀለም ብለሽ ያስፈጽሙ እህል እሱን ይበላሉ። እቃ ካለቀውን ስብርብር አድርጎት ነው የሚሄዱት እና እኔ ደግሞ ነፍሰ ጡር ነበርኩ በሰዓቱ ሐኪም የሚባል የለም እና ሌላ ቦታ ላይ ነው የወለድኩት። አሁን ለምሳሌ ልጅ የተሰዋን በስርዓት ስላልተቆረጠ እንብርቷ በጣም እብጠት ላይ ነው ያለው ስንት ጊዜ ሆነሽ ማለት ነው ከወለድሽ? ከወለድኩኝ ዛሬ አስራ አምስት ቀኔ ነው። እንግዲህ እንደ ተረዳሁት ከሆነ ተፈናቅለሽ መንገድ ላይ ነበር ይሄ ነገር ሲፈጠር፣ ማን አዋለደሽ? በቃ ያዋለደኝ አብረውኝ እንደ እኔ የሸሹ ሰዎች ናቸው። ዝም ብለው በልምድ ነው ዝም ያዋለዱኝ እንጂ፣ በቃ ዋናው እግዚአብሔር ነው ብያለሁ። እግዚአብሔር ነው፣ ፈጣሪ ነው ከምንም በላይ እንጂ እዛ ሰዎች ብንድኑሯቸው አዋልደው ማውቀው አይደለም። ሌላዋ ተፈናቃይ ማየት ሁለት ልጆች አሏት። ሀያ አምስት ዓመቷ ነው። በዘንድሮ በገጠመን ችግር ያው እንግዲህ የትግራይ ወታደሮች ው ከአማራ ወታደሮች ጋር ግጭት በመፍጠር እና ያው በፈጠረው ችግር የተነሳ ድንገት ያው እኛ እንቸነሳለን ወይም ይመጡብና ብለን ሳናስበው በአጋጠመን ችግር ሳናስበው ያው በመደንገጥ ወጥተን ድንገት ያው ሁላችንም በየቦታው እንትናል። የት ነው የምታድሩት? ማን ነው ከለላ አሁን ያው ነው ለዕለት ያው ትንሽ ያው በር ምን ምንም የበጃት ይዘን ይወጣናል ብር ነገር እሱን ይዘን በመውጣት ያው አንዳንድ ነገር የሚገዙ ነገሮች ያን እየተጠቀምን ያለ ነው። በጊዜ ጥራ ያለው እንደ አሁን በክረምት የሚዘጋጅ ነገር መቼም የምግብህን የሚዘጋው የክረምትን ያው ትተን የሚወጣ ነው የተወሰነ ግን ያው ለዕለቱ አለ አይደለ በቃ በአንድ ቀን በሁለት ቀን የሚያልቅ እየመሰለን ያው የተመሰለ ተወሰነ ይዘን ይሄድ ማለት ይዛ ይዝም የሚወጣ ሰው አለ እና ከዛ አንጻር ነው እና የት ታድራላችሁ? እናድራውማ ያው እንግዲህ ዙሮ ከአለንበት ከተሰደርንበት ቤት እንደገና ደግሞ በዙርም ያለ ሰው አለ። ከዘመድ የተጠገመ አለ፣ ከባደም እንደዚሁ ከዘመድ ዘመድ በቃ ከአንደኛው የማይ ዘመድ ከአንደኛው ዘመድ ዘመድ የሚውሄደ የተደረበ ሰው አለ። እንደዚሁ ከአንድ ቤት እስከ ሁለት እስከ ሶስት ቤት ምናምን የተደራረበ አለ። ባለቤት እሽ ስቴት አለ። ባለቤቴ አሁን የለም። ወዴት ያው በስልክ ምናምን ነገር ና እንዳንዴ እንትን የምንለው ያለበትን ያው ሌላ ቦታ ነው የሄደ ዙሮ ወደ ውጆ እንደወጣ ነው በቃ እንዳደነግጥ ብሎ ወደ ዘምሮታ ልኝለኛ ምትም ይለኛ ዙሯ ውጆ እንደወጣ እናውቀው ማለቱ፣ ለውትድርና ሄዷል። አዎ፣ የዓለም ወርቅ አስራ ስድስት አመቷ ነው። የአስረኛ ክፍል ተማሪ ናት። አሁን ባለው ሁኔታ የሚመጣው አመት ወደ ትምህርት ቤት መመለስ መቻሏ ያጠራጥራል። ምክንያቱም እሷም ጦርነቱን ሸሽታ ትማርበት ከነበረው የጋይንት ወረዳ ተፈናቅላለች። ቤተሰቦቿ የሚኖሩት ሌላ አካባቢ ነው። ስንት ሰዓት ላይ ምናምን ነው? ካቀረ ላይ የወጣ ነው ከበር። ዝናብም እየጣለ ነበር፣ እዛ ሰዓት ስንወጣ በጣም አስቸጋሪ ነበር። ነው እሱ ላይ ካዘው ትምህርት እየተማርኩኝ ካዘው ነበርኩኝ። እራሴን ነው ዝም ብዬ ነፍሴን አውጪ ብዬ እየወጣው። መንገድ ላይ ስትሻሹ አብሯችሁ ወንዶች ነበሩ ወይስ ሴቶች ብቻችሁን ሆናችሁ ነበር ስትጓዙ የነበረው? አይ ወንዶች እንኳን ፊት ነው ሩጦ ያመለጡት፣ ወደ ውትድርና ነው ምናምንም ሂደው፣ ሴት ብቻ ነበር ያለው። ዛን ሰዓትነት ነው ወጣ ስትፈናቀሉ እናንተ አምስታችሁ አንድ ላይ ነበራችሁ ወይስ በጣም ብዙ ሰው ነው ከአካባቢው ተፈናቅሎ የሸሸው? አጋጣሚ ተገናኝተ ነው እንጂ አጋጣሚም እኛ ላይ ያለ ሰፈራችን። ስለዚህ ያው ስትፈናቀሉ ነው የተሰባሰባችሁት እንጂ አትተዋወቁም ነበር። ተፈናቃዮቹ ራሳቸውን ጦርነት ካለበት ቦታ ያሸሹ እንጂ ኑሯቸውን እንዴት እንደሚገፉ አያውቁም። አራሶቹ እናቶች ከፍተኛ ችግር ላይ እንደሆኑ ነው ፋንታ የምትናገረው። አሁን አጋጣሚ አንዲቱ እንደኔ አሁን መሰጡር ነበረች እና ከመንገድ ላይ ራሱ በቡርጭት ሲንግ አይነቱ ነው የቆረጡ፣ ሆስፒታል ስለለ ማለት ነው የኔ ደግሞ የኔ ደግሞ ተደናግጠው በሰዓቱ ትብቱን ትንቱን ከጉዲስ ከልጅቱ ያለውን ቆረጡና ያኛውን ደግሞ ከልጅቱ ያለውን አልቆረጡትም። አይ ሆነ ተጨናነቅ ነው ነው ጀር ምንድነው፣ ህጻናት የማጠጋ ሳሙና የለን ራሱ የምጠጣው ምግብ ምበላው የለኝም። ዛሬ ራሱ መብራት መብራት የለም። ብዙቱም ዛሬ ራሱ ከአጠባት ከመብራት ከመቀደመ አንስቶ ራሱ አጠባው ብዬ ባፍንጫዋ ያረኩበት ሰዓት አለ ራሱ። ፋንታ እንደገለጸችልን የስልክ ባትሪ ለመሙላት ራሱ ችግር ነው። መብራት ያለበት ቦታ ሂደውና ለምነው ስለሆነ ያላቸውን ብቸኛ ስልክ የሚሞሉት ሲጠቀሙም እየቆጠቡ ነው። ብዙም ሳይቆይ ከዶችቨለ ጋር የነበራቸው የስልክ ግንኙነት ተቋረጠ። መልሰን ልናገኛቸው አልቻልንም። ከዚህ በፊት ግን ወጣት ማየት ትልቁ ምኞቷን ገልጻ ነበር። በቃ አገር ተረጋግቶ ሰላም ፈጥሮ በያለበት ቤታችን ሆነን ያገኘ ነውን እየሰራን በቃ ልጆችን ማሳደግ ነው የምፈልግ

ሌሎቹ በዛሬው የወጣቶች ዓለም ዝግጅት ያነጋገርናቸው ወጣቶች ከአፋር ክልል የተሰደዱ ናቸው። በአሁኑ ሰዓት ቤተሰቦቻቸው ወደሚኖሩበት ደቡብ ወሎ ወረባቦ ወረዳ ተሰደው ይገኛሉ። የሀያ አምስት ዓመቱ መሐመድ ነጋዴ ነበር። ሱቅ ነው የምሰራው። በበዓል በአረፋ አቀረብን በለበስ ነው ብቻ ነው የወጣ ነው ምንም ነገር ያነሳ ነው የለንም አንዲትም ነገር የሰጥነው ነገር የለም። ችግሩ ተፈጸመ። ያው በለበስነው ልብስ ብቻ ነው የመጣነው። ምንም ነገር የያዝነው ነገር የለም። ምንድን ነው በትክክል የደረሰው ማለት ማመቱ ምን አደረገ? እሱን ብታብራራለች። ያው መጡ። ዝንዳዎቹ ሲመጡ በቃ እኛ ህይወታችንን ለማውጣት ብለን ውጠን ወጣን። እኛ ማለት ቶሎ ወጣን። እዛ ጦሩ ሲጀመር ሲተኮስ ልጅም ሴት ምንም ስላያዝ ቶሎ ብለን እነሱ ነው ሩሃችንን አወጣን። ከዚህ አካባቢ የተፈናቀለችው ሌላዋ ወጣት ሀያ አንድ ዓመቷ ነው። ከወንድሟ ጋር ምግብ ቤት ውስጥ አብረው ይሰሩ ነበር። የገጠመን ችግር ወለው የተሰደርነውም ድንገት ነው። የእለት ጉርስ፣ ልብስ ምናምን የለም። ከዚያ ስንወጣ ራሱ ውጭ ስራ ቆይተን አንድ ቀን አድረን ምናምን ልንመለስ አይነት ነገር ወጣን። ያው በዛው አልቀጠለም። ወደ ወረባቦ መጣን። ወረባቦ ቤተሰብ በመኖር ወረባቦ ላይ ያረፍን ግን ብዙ ቤተሰብ የሌለው በቃ ምንም መጠጊያ የሌለው ብዙ ሰው አለ። እስቲ እንደው ግለጭልኝ ምን ያህል ጊዜ ፈጀባችሁ ከአለሌ ከአፋር ክልል ወደ ወረባቦ ለመሄድ? ከአለሌ ያው ሴቶቹ ትንሽ ቀደም ብለን ሁለት ቀን ምናምን ቆይተን የገባ ነው። ወንዶቹ ያው ትንሽ ወደኋላ ዘገዩ። ከዛ በኋላ ወንዶቹ በእግራቸው ነው ከአለሊ ከሚባለው ጭፍራ ድረስ በእግራቸው ነው የወጡት። እኛ ያው ትንሽ ሁለት ቀን ምናምን አድረን የትራንስፖርት ችግር ስለነበር፣ ግርግር ስለነበረ በባጃጅም ኮንትራክት እየተሳፋን መጣን። ልጅ አለሽ? ልጅ የለኝም። መግቻ አላቀ ያሲን ሰላሳ አመቱ ነው። በጦርነት ምክንያት ወደ ወረባቦ ወረዳ ከመፈናቀሉ በፊት ሱቅ ውስጥ ይሰራ ነበር። ከኛ ራቅ ብሎ አንድ ሰላሳ ኪሎ ሜትር የሚርቅ አውራ የምትባለው አካባቢ ሲደርሱ እኛ ዘንድ ይመጣሉ ብለን አላስብ ነበረ። ሁሉም መከላከያ ሲገባ ያው እኛ ዘንድ የሚደርሱ አለመሰለም ነበር። በሁለተኛው ቀን እኛ ዘንድ መጥተው ሲያጠምዱ አዳራቸውን ለሊት ጀመሩ ተኩስ። ምንም የያዝነውን ነገር የለም፣ ንብረታችን ሁሉም እዛው ቀርቶብናል። ተሳና የመጣ ነው። እንዴት ነበረ ጉዟችሁ ወደ ወረባቦ ስትሄዱ የነበረው ሁኔታ? ሴቶች ነበሩ፣ ልጆች ነበሩ። ያው እዛው ሀገራችን አድርገናል። ዞሮ ዞሮ ያው ሀገራችን ትውልዳችን ወረባቡ እንዲሆንም ወልድን እንትን መኖሪያ የያዝ ነው አፋር ክልል እዛች እዋ የምትባለው አገር ላይ ነው ያለ ነው። እና ያው ልጅም ሁሉም ተፈናቅለን ነው የመጣ ነው። አንድ ላይ ልብስ እንኳን አላያዝንም ጭራሽ የምንለብሰውን ልብስ። ድንገት አጋጣሚ ነው የመጡበት ለሊት ስምንት ሰዓት ወጣል። ጠዋት እኛ ያለንበት ከተማ ጨበጣ ውጊያ ተጀምሯል። በቃ መከላከሪያና ጁንታ ያሲንና ቤተሰቡ ተፈናቅለው ወደ ወረባቦ ከሄዱ አንድ ወር ተኩል እንዳለፋቸው ይናገራሉ። እስካሁን ከቤተሰቡ ውጭ ምንም አይነት እርዳታ እንዳላገኙም ነው የሚናገሩት። እኛ ቤተሰብ ላይ ነው ያለ ነው። ብዙ ወንድም እህቶቻችን አሉ የማውቃቸው የምናውቃቸው የተሰደዱ መጠጊያ የሌላቸው እነሱን አሁን ለጊዜው እንኳን መንግስት፣ ቢያቸው የእርዳታ ድርጅት ሲጠይቃቸው ደስ የሚል ነገር ነው የተፈናቀሉ ብዙ አሉ እዚህም መካን ግን የጠየቀንም ሰው የለም። ተፈናቅላቸዋል ምናምን ብሎ የጠየቀንም ጥያቄ ያደረገልን ሰው የለም። ብቻ ያው ቤተሰብ ጋር ያለ ነው። ቤተሰብ ልናፈናቅለው የጎዳ ነው። አሁን ያለ ነው መንግስትም አላየንም ይላሉ። በጦርነት ምክንያት ከአፋርና ከአማራ ክልል የተፈናቀሉት ጥቂት ወጣቶች ለዝግጅቱ ልደት አበብነኝ ጤና ይስጥልኝ።